እኑ። ጤና ይስጥልኝ አድማጮቻችን፣ እንደምናመሻችሁ። የኢትዮጵያ ተቃዋሚ የፖለቲካ ፓርቲዎች በሀገሪቱ የፖለቲካ እንቅስቃሴ ውስጥ የሚጠበቅባቸውን ድርሻ ባለመወጣት ተደጋጋሚ ትችቶች ይቀርቡባቸዋል። ከተቃዋሚ ፓርቲዎች አብዛኛዎቹ ከመጠናከር ይልቅ እየተዳከሙ መሄዳቸው ተግባብተው ከመስራት ይልቅ በትልቁም በትንሹም መናቆር፣ መለያየታቸው ኃላፊነታቸውን እንዳይወጡ ከፖለቲካው መድረክ እንዲገፉም አድርጓል ሲሉ ጉዳዩን በቅርበት የሚከታተሉ ወገኖች ይተቻሉ። ተቃዋሚዎች በበኩላቸው የአብዛኛዎቹ ችግሮቻቸው መንስኤ ከመንግስት በኩል ይደርስብናል የሚሏቸው ተጽዕኖዎች መሆናቸውን ይናገራሉ። የሚከፋፍል የሚያጋጫቸው በአንድ ላይ ጸንተው እንዳይቆሙም የሚያደርጋቸው ገዢው ፓርቲ ኢህአዴግ መሆኑን በተለያዩ አጋጣሚዎች ይገልጻሉ። ተቃዋሚዎችን እንደማይጫን የሚናገረው መንግስት በበኩሉ ችግራቸው የተሻሉ አማራጭ የፖለቲካ መርሃ ግብሮችን ይዘው መቅረብ አለመቻላቸው ነው ሲል የትግል ስልታቸውን ያጣጥላል። የዛሬው እንወያይ በተቃዋሚ ፓርቲዎች የውስጥ ችግሮችና ተጽዕኗቸው ላይ ያተኩራል። በዚህ ውይይት ላይ የሚካፈሉ ሶስት እንግዶች ጋብዘናል። እነርሱም ዶክተር መረራ ጉዲና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ባጭሩ መድረክ የአመራር አባል፣ ኢንጂነር ይልቃል ጌትነት የሰማያዊ ፓርቲ ሊቀመንበር፣ እንዲሁም ጋዜጠኛ አናኒያ ሶሪ የፖለቲካ ጉዳዮች ዘጋቢ ናቸው። እንግዶቻችን በቅድሚያ አመሰግናለሁ። በአሁኑ ጊዜ በውስጥ ችግሮች የተጠመዱ የኢትዮጵያ ተቃዋሚ ፓርቲዎች ጥቂት አይደሉም። ከመካከላቸው ከተመሰረቱ ብዙ ዓመታት ያስቆጠሩ ቅርብ ጊዜም የተቋቋሙ ፓርቲዎች ይገኙበታል። ይህም ጊዜያቸውን የሚያጠፋና አቅማቸውን የሚያዳክም መሆኑ ተደጋግሞ ይነሳል። በኢትዮጵያ ተቃዋሚ ፓርቲዎች ውስጥ ስር የሰደደ የሚመስለው የውስጥ ሽኩቻ መንስኤ ምንድን ነው ትላላችሁ? ከጋዜጠኛ አናንያ እንጀምር። በአሁኑ ጊዜ የሚወዛገቡ የፖለቲካ ፓርቲዎች አሉ። ከመካከላቸውም የመላው ኢትዮጵያ አንድነት ድርጅት ፓርቲን መጥቀስ ይቻላል። ሰማያዊ ፓርቲም ውስጥ አለመግባባት መኖሩ ይሰማል። ሂደቱን በቅርብ እንደሚከታተል የፖለቲካ ጉዳዮች ዘጋቢ ምን ታዝበሃል? አናንያ በመጀመሪያ ደረጃ በአንድ የፖለቲካ ፓርቲነት ቅርጽ ሲሰባሰቡ በሚያሰባስባቸው ዓላማ ዙሪያ ፍንትው ብሎ የወጣና ግልጽ የሆነ የርዕዮተ ዓለም ጥራት አይታይም። በአብዛኛው የነጻ ገበያን ወይም ደግሞ የዚህ ሊበራል ዲሞክራሲ የሚባለውን እንደሚያራምዱ በጥቅሉ ይናገራሉ እንጂ በማህበራዊ ጉዳዮች ላይ፣ በኢኮኖሚያዊ ጉዳዮች ላይ እንዲሁም በፖለቲካ ጉዳዮች ላይ ምን ማለት እንደሆነ በዝርዝር የተብራራ እና የተተነተነ መመሪያዎች አላጋጠሙኝም። ከዛ በዘለለ ግን የርዕዮተ ዓለም ጉዳይ የሁለተኛ ጉዳይ ነው። መጀመሪያ የነጻነት ጥያቄ ነው መመለስ ያለበት የሚሉም እንዳሉ ይታወቃል። እነሱ ደግሞ ያው ያንን የነጻነት ትግል ለማካሄድ የአንድ ፓርቲ አደረጃጀት የሚጠይቀውን መስፈርቶች ሲያሟሉ አይታይም። ከነዛም ውስጥ አንዱ የፓርቲ ስነ ምግባርን ወይም ደግሞ ዲሲፕሊንን መጠበቅ አይታይም። የተናበበና ቅርጽ ያለው ወደ አንድ ዓላማ የሚጓዝ አካሄድ አይታይባቸውም። ኢንጂነር ይልቃል በተለይ የእርስዎ ፓርቲን ችግር እስቲ ባጭሩ ያስረዱን። ሰዎች ተሰብስበው በጋራ በሚሰሩበት ጊዜ ችግር አይኖርም ተብሎ አይታሰብም። የችግር አፈታት ዘዴዎችም አሉ፣ የችግር አስተዳደር ዘዴዎችም አሉ፣ እንዲሁም ደግሞ የውሳኔ አሰጣጥም በራሱን የቻለ ዘዴዎች አሉ። ነገር ግን እነዚህን ነገሮች ወደ ተግባር ለመለወጥ ምን ችግር አለ የተባለ እንደሆነ ይሄ ችግር ዛሬ ሰማያዊ ላይ የጀመረ አይደለም ወይም ያለቅ አይደለም። አጠቃላይ በኢትዮጵያ አርባ አምስት ዓመት ፖለቲካ ውስጥ መከፋፈል፣ መፈራረጅ፣ ቀኖናዊነትና እኔ ያልኩት ይሁን ባይነት ከማህበረሰብ የእድገት ደረጃችን ከወል ስነ ልቦናችን የፖለቲካ ባህላችን እንዲሁም ደግሞ አጠቃላይ የችግር አፈታት ዘዴያችን ላይ በአጠቃላይ በስነ ልቦና ደረጃ እና በማህበረሰብ የእድገት ደረጃ ያለ ችግር እንጂ አንድ ድርጅት ላይ የተፈጠረ አንድ ግለሰብ ላይ የተፈጠረ ነገር ቢሆን እኮ ሰምዌር የሆነ ቦታ ላይ ቆሞ ማየት እንችል ነበረ። ዶክተር መራራ ፓርቲ ላይ የነበረው ችግር ለሌሎቻችን መማሪያ ሆኖ ሌሎች ጋር ለምን አይቆሙም? እንዲሁም መያድ ላይ የታየው ነገር ለአንድነት መፍትሄ ሆኖ አንድነት ለምን አልተረፈም? አንድነት ላይ የወጡ ሰዎች ሰማያዊ ላይ ሲመጡ ለምን ከዛ ትምህርት ተምረው ወደፊት አልተራመዱም? ሲባል ችግሩ የግለሰብ ወይም አንድ የተፈጠረ ተቋም አለመሆኑን ለማየት አርባ ዓመት ሙሉ ተመሳሳይ ነገር መሆኑ ይሄ ከዛ ያለፈ ጥናትና ምርምር የሚጠይቅ ነገር መሆኑን መገንዘብ ያስፈልጋል የሚል እምነት አለኝ። ከዛ ባለፈ ግን ሰማያዊ ውስጥ የተፈጠሩት ነገሮች እንደውም ሰማያዊ አራት ዓመት ያልሞላው ፓርቲ ነው። ጉባኤ በቅርብ አድርጓል። በፊት የነበሩት አሰራራችን በንቅናቄ ደረጃ ሆኖ በአቻነት የተመሰረተ ትጉህና በጋራ የሚተባበሩ አባላት ነበሩ። ያ ፌዝ አልፎ ወደ ኢንስቲትሽን በምንሄድበት ጊዜ ሁለተኛው የጠቅላላ ጉባኤያችን በኋላ ከአንድ ደረጃ ወደ አንድ ደረጃ በሚሸጋገርበት ጊዜ በዛ ጊዜ ውስጥ የሚፈጠር ገጭጓ ነው። ይሄ በጥበብ ካልተያዘ ድህነት አለበት። አጠቃላይ ያሉት የባህልና የችግር አፈታት ችግሮች አሉበት። የኢህአዴግ ከፋፋይነትን እንደ እውቀት፣ እንደ ችሎታ ማዳከምን የያዘበት ከማሰር አልፎ ከመግደል አልፎ ፓርቲዎችን ማፈራረስ የተለመደ ነገር ነው። ይሄንን ነገር በጥበብ ካላለፈ ሰማያዊ ታሪክ መሆኑ አይቀርም። በአጠቃላይ የጠቀስኳቸውን ነገሮች ተረድቶ መፍትሄውን በጥሞና በትዕግስት ከያየው ወደፊት ይራመዳል። ልምድም ያገኛል ወደፊት ይሄዳል ማለት ነው። ዶክተር መረራ በኢትዮጵያ ተቃዋሚ ፓርቲዎች ውስጥ የሚታዩ ችግሮችን እንዴት ነው የሚገልጹልን? ኢህአደግ በከፋፍለህ ግዛ ሴራ የተካኔ ድርጅት ነው። ራሱን ስንት ሚሊዮን በላተኛ የድርጅት አባላትን አሰልፎ ያለ እንቅልፍ የሚተኛው ያው ተቃዋሚዎች ሲያዳክምና ሲከፋፍል ነው። ስለዚህ አንዱ በዚሁ ክፍል ከአጨው ዘመን ጀምሮ ይሄ ከፋፍለህ ግዛ የሴራው ችግር ይገጥመናል። ሌላው ደግሞ የፖለቲካ ባህላችን ነው። የኢትዮጵያ ልሂቃን ለውጥ ይፈልጋሉ። ለለውጥ መስዋዕትነት የከፈሉ አሉ። ዘመናቸውን የታገሉ አሉ። ግን እነሱ ቢሆኑ በሚሆን መንገድ ለውጡ ውጤት ሊያመጣ በሚችል መንገድ ሰማንያ ሚሊዮን የኢትዮጵያ ሕዝብ ሊለውጥ በሚችልበት መንገድ ራሳቸውን አልለወጡ። አንድ መጽሐፍ በቅርብ ጊዜ ጽፋለሁ። በአጠቃላይ የኢትዮጵያ ፖለቲካ ትናንት ብን ነበር፣ ዛሬ የምናይለዋለሁ፣ ወደፊት የሚሉት ምናልባት እኔ መጽሐፌ ላይ እንዳልኩኝ ያው የቡዳ ፖለቲካ የሚለው ነገር አለው። አንዱ የራሱን ጥፋት ሳይሆን የሌላውን ጥፋት ሲያወራ ይኖራል። ስለዚህ እኔ የኢትዮጵያ ልሂቃን ከኢህአፓና መኢሶን ዘመን ጀምሮ እስካሁን ድረስ ያልፈቷቸው የታሪክ ፈተናዎች አሉ። እነዛን ታሪክ ፈተናዎች እንግዲህ ከፖለቲካ ባህላችን የመጣ ነው፣ ያንን መፍታት አለባቸው። አባላት ዲሞክራሲያዊ አሰራርና አመራርን መሪዋቸው አድርጎ የሚንቀሳቀሱበት ሁኔታ አሁንም ቢሆን ውስን ነው። ለምሳሌ በህብረት ታግሎ የተሻለ ውጤት የማምጣቱ ሁኔታ የተባበረ ትግል ላለፉት አርባ አመታት ብንዳክርም ከዛ መውጣት አልቻልም ሶስተኛ እኔ መሰረታዊ ችግር የሚባለው ይሄ ሀገር ነው ኢትዮጵያ ውስጥ ሰማንያ ዘጠና ፖለቲካ ፓርቲ ትላላችሁ እናንተ እኔ መድረክ አካባቢ ያሉትና አንድ ሁለት ፖለቲካ ፓርቲ ሰብአዊ ፓርቲ ጨምሮ ካልሆነ በስተቀር ሌላው ቀለብተኛ ነው ኢህአዴግ ወይ ከተቃዋሚዎች ገብቶ የወሰዳቸው ወይ ደግሞ ራሱ እየፈለፈላቸው ናቸው ተቃዋሚ ተመቃዋሚ ና ኢህአዴግ በፈለገ ጊዜ ቴሌቪዥንና ሬዲዮ ላይ ወጥቶ የህዝብ ወኪሎች ራሳቸውን አስመስሎ የሚሉ ናቸው እና ያ የመጣውም አንዱ ከድህነት ነው። ስለዚህ እነዚህ ነገሮች ተደባልቆ ነው እጅና እግራችን አስሮን ያሉት። አናንያ ኢንጂነር ይልቃል እና ዶክተር መረራ ስለ ችግሩ የተናገሩትን ሰምተሃል። እነርሱ ባቀረቡት ምክንያቶች ተስማማለ ወይ? በአንተስ በኩል የችግሩ ምንጭ ልትለው የምትችል የተለየ ምክንያት አለ ወይ በተቃዋሚ ጎራም ሆነ በገዢው ጎራ በኩል? የኢትዮጵያን ፖለቲካ ለመዘወር የሚፈልጉትም እየዘወሩ ያሉትም ያው ከግራ ዘመም የማርክሲስት አስተሳሰብ ከመምጣታቸው አኳያ የማርክሲዝም ጥሩ ጎኖች እንደተጠበቁ ሆነው በፓርቲ ዲስፕሊንና ተገዳዳሪ ሀሳቦችን በማስተናገድ በኩል ያሉበት ውስንነቶች አሉና በዛ ደረጃ የግራ ዘመምነት ባህሪ በትውልድ ላይ ያለ ነውና እሱም እንደ አንድ ዋና ደንቃራ ቢታይ ተገቢ ነው እላለሁ። ምክንያቱም እስካሁን ኢህአዴግ አሰናከለን ከፋፈለን እንደዚህ የሚለው ነገር እውነት ነው፣ የተጠበቀ ነገር ነው። ማለት አንድ አምባገነን መንግስት ነው ብለን የምንፈርጀውና ስራውን የምናየው አካል ለተቃዋሚ ፓርቲዎች ምቹ የሆነ ነገር ይፈጥራል ተብሎ አይጠበቅም። ነገር ግን እነዛን ሁሉ ተግዳሮቶች አልፎ መሄድ የሚችል የተሻለ ችግርን እየፈታ ሀሳብ እያፈለቀ መሄድ የሚችል እና ያንን አመራር ሊሰጥ የሚችል ስብስብ በተቃውሞ ካምፕ ውስጥ አለ ወይ? እኔ እሱን ስመለከተው አሁን በተለይ በኦሮሚያ ዙሪያ እየተካሄደ ባለው የህዝባዊ መነሳሳት እና ህዝባዊ ትግል ስንመለከተው ተቃዋሚዎች አንቀላፍተው ተኝተው ህዝቡ ቀድሟቸው እንደሄደ ነው። ስለዚህ በዋናነት በተቃውሞ ካምፕ ውስጥ ያለው ችግር ኢቨን ሊበራል ነን የሚሉት ራሱ አደረጃጀታቸው እንደ አንድ የግራ ዘመም ፓርቲ ነው። ስለዚህ ከውስጥ ያልጠራ ሰንኮፍ የሆነባቸው ነገር አለ። ስለዚህ እሱን በግልጽ አውጥቶ ለይቶ ወደፊት መሄድ ያስፈልጋል። አብዛኞቹ የሕሩይ ትውልድ አባላት ናቸው። ኢቭን ተተኪ አላፈሩም እስካሁን። ወጣቶችን አብቅተው የተሻለ ማታገል ሲችሉ ያንን ሲያደርጉ አላየንም። ምክትል ሆነም የመቀጠል ፍላጎት ያላቸው አይመስሉም። አብዛኞቹ የያዙትን ወንበር ተቆናቶ የመሄድ እንጂ የተሻለ ትግሉን ሊደግፍ በሚችል መልኩ ሌላ ቦታ ላይም ሆነው ትግሉን ማራመድ አልቻሉም። በዛም የተነሳ ህዝቡ ቀድሟቸውና እነሱን ሳይጠብቅ የራሱን አይነት የፈጠራ ክህሎቶች ተጠቅሞ ትግሉን እያካሄደ ነው። አናንያ ባነሳቸው የችግሮቹ ምንጮች ላይ ምንድን ነው የእናንተስ አስተያየት? ከኢንጂነር ይልቃል እንጀምር። አናንያ ያላቸው ነገሮች እኔም የምቀበላቸው ናቸው። ግን አንድ እኔ ልለው የምፈልገው ህዝቡና ተቃዋሚዎች ተለያይተዋል፣ ህዝቡ ቀድሟቸዋል የሚባለው እኔ አይገባኝም። ተቃዋሚዎች ከየት ነው የመጡት? ከነዛ ሰዎች ውስጥ መሪ ሆኖ ህዝቡ እንደ ህዝብ ሲያይነሳ መሪ ለምን አልመጣም? ችግር ካልሆነ ህዝብ በማስ እስኪነሳ ድረስ ከመሀሉ ውስጥ አንድ መሪ ማፍራት እንደ ህዝብ ለምን አቃተን? እንደ ህዝብ መሪ የምናፈራበት አይነት ከልጅ አስተዳደግ ጀምሮ ካለን አንድ ቦታ የነበረው ድክመት ለምን ሌላ ጋር አልቆመም? ዶክተር መረራስ አናንያ ባነሳቸው ሀሳቦች ላይ፣ ለምሳሌ ብዙዎቹ ተተኪ አላፈሩም የሚል ትችት ሰንዝሯል። እርሶስ ምን ይላሉ? ከግራ ፖለቲካ ውስጥ ያደግነው ነው ድርጅት ለምሳሌ ከዛ ውጭ ለመንቀሳቀስ የሞከረ ነው። አንድነት ከዛ ውጭ ለመንቀሳቀስ የሞከረ ነው። ግራ ናቸው የሚላቸው ሰዎች በቁጥር ደረጃ እዛ ውስጥ አላይም። ወጣቱ ላይ ተፈኪ አልፈጠሩም፣ መንገድ ተዘጋ ነው። ለምሳሌ እኛ ድርጅት የወጣት ሊጉ ሊቀመንበሩን ጨምሮ ከሀምሳ በመቶ በላይ ታስሯል። አሁን ኢህአዴግ በወሰደው እርምጃ ማለት ነው። ለምሳሌ ወደ ኋላ ሄደ እነ ብርቱካንን ከጨዋታ ያወጣው ማን ነው? ኢህአዴግ እና። አንዱ አለምን በዛ ድሜ ከጨዋታ ያወጣው ማን ነው? በቀለ ገርባ ሁለት ጊዜ ከኛ የተሻለ ወጣት ነው። ሁለት ጊዜ እስር ቤት ተመልሶ ያስገባው ማን ነው? ስለዚህ ወጣቶች ላይ በር አልዘጋንም። ወጣቶቻችን ይታገላሉ። ሲታገሉም እየታሰሩ ነው። ሴቶችንም ሆነ ወጣቶች ከመሬት ይነሱ ተተኪ ሆኖ ዳይገፉ። ኢህአዴግ እኮ አሞሌና ዱላ ይዞ ነው የሚዞረው። በአሞሌ ያልወደቀ በዱላ ይወድቃል። ምርጫው እኮ ወይ ከኢህአዴግ ጋር መስራት ወይ ከሀገር መሰደት። ህግ ወጣት ለምሳሌ የኛ ወጣት ልጅ የመጀመሪያው ሊቀመንበር ያለው ካናዳ ነው። ሁለተኛው ዙር ላይ ያስፈረነው ሊቀመንበር ያለው አሜሪካ ነው። በመሀል ደግሞ ተገዝቶ ኢህአዴግ ነው ያለው። እና ወጣት ላይ አልዘጋንም። ከዛ ውጪ ደግሞ ሌላው ምንድነው የአሁን ኦሮሚያ ውስጥ አንስቷል፣ ህዝብ መቅደሙ፣ የትግሊዝ መቅደሙ እኔ ከልቤ ደግፋለሁ። ህዝቡ ቀድሞ ለመብቱ ለክብሩ ለነጻነቱ መታገሉት ግን አናንያ፣ ምርጫ ዘጠና ሰባት እድሜ ስንት እንደሆነ አላውቅም፣ ወይም ምርጫ ሁለት ሺህ ሰባት እርግጠኛ ነኝ። እንግዲህ ጋዜጠኛ ከሆነ በደንብ አይተዋል። በአብዛኛው የኦሮሚያን በሚባልበት ደረጃ እኔም ተንቀሳቅሻለሁ። ህዝብ ለመብቱ ለክብሩ ለነፃነቱ ተንቀሳቅሶ እንዲታገል ቀጭሰናል፣ አስተምሬናል አናኒያ ባንተ አስተያየት ተቃዋሚ ፓርቲዎች በውስጥ ሽኩቻዎች ከመጠመድ ይልቅ ትኩረታቸውን ወደ ተሰማሩበት አላማ ማድረግ ያቃታቸው ለምንድን ነው በአጭሩ ብትነግረን አንድ የፖለቲካ ፓርቲ ሲያደራጅ አንድ ሰው በዚህ አላማ ዙሪያ ተሰብስበን አንዳች ለውጥ እናምጣ ብሎ አባላት ሲመለምል ግንባር ቀደም ሆኖ የኢትዮጵያን ደግሞ አካባቢው ላይ የሚያየውን የአካባቢዊ ችግር የምፈታበት መፍትሄና ቁልፍ በእጄ ነው እኔ የተሻልኩ ነኝ እያለ ነው። ስለዚህ በፖለቲካ ፓርቲነት መደራጀቱ ፋይዳው ምንድን ነው? ቀደም መሆን ካልተቻለ የፖለቲካ ባህሉ በጣም ኋላቀር ነው፣ የተተበተበ ነው፣ የኢህአዲግ ሴራም ደግሞ ምቾት የሚሰጥ አይደለም ብለው ያመኑ ሰዎች የፖለቲካ ፓርቲ አደራጅተው ና ሰ ሲያበቁ ከዛ በኋላ ደግሞ ተመልሰው እንደገና የፖለቲካ ባህሉ አደናቀፈ ነው። ይህ ሰርኩላር የሆነ አርጊመንት ነው። የፖለቲካ ባህሉ ደካማ ነው፣ መጥፎ ነው፣ ያንን እንቀይራለን፣ ኑ ተከተሉን ለውጥ እናመጣለን፣ መፍትሄ በእጃችን ነው፣ እስከ መጨረሻው ገፍተን እንሄዳለን ብሎ ሰዎችን አደራጅቶና መርቶ አንድ ድል ላይ ማድረስ ሲጠበቅ፣ መሀል ላይ ግን እነዛ ስናውቃቸው የኖር ናቸው የኢህአዲግ ሴራም ሆነ የፖለቲካ ኋላ ቀር ባህሉ እንደገና ሲከሰትባቸው እነሱ ጋር ደግሞ መልሶ የፖለቲካ ባህሉ ነው የማህበረሰቡ እንዲህ አድርጎ ስለሰራን ነው እንዲህ ሆነን ስላደግን ነው ማለት ለእኔ ብዙም ሚዛን የሚደፋም አይደለም። ትክክለኛውንም መፍትሄ እንዳናይ ነው የሚያደርገን። ስለዚህ ከዚሁ ማህበረሰብ እንደ መውጣታቸው እና እንግዲህ ልሂቃን ነው የሚባሉትና የሚባሉት ልሂቅ ደግሞ ማለት በአንድ ሀገር ላይ ያሉትን ችግሮች እና አጠቃላይ ሁኔታዎች መንስኤውን ከመፍትሄው እየተንተነ ወደ አንድ አዲስ ነገር እቀይራለሁ የሚል ስብስብ እስከሆነ ድረስ ግንባር ቀደም ደግሞ እስከሆነ ድረስ ሊከተለው የሚገባው ህዝብ አልፎት ሊሄድ ባልተገባ ነበር። መታሰር መፈታት ብቻ እኳ አይደለም ትግል የሀሳብ የበላይነት የእውቀት የበላይነት ይዞ በተለያዩ አቅጣጫዎች ላይ ህብረተሰቡን ወደ አንድ አቋም ማሰለፍ እና ማሸጋሸግ ሲችሉ ነው። ያ ግን በበቂ ሁኔታ ተደርጓል ማለት አይቻልም። ትንሽ ጨከን እንዳልኩ ይሰማኛል። በገዢ የሚደረጉ ብዙ እንቅፋቶች እንደተጠበቁ ሆነው፣ ራሳቸውም ግን ለምሳሌ የትኛው የፖለቲካ ፓርቲ ነው ጥሩ ላይብረሪ ገንብቶ እንግዲህ በአደገው አለም ፓራሌል ካቢኔት ነው የሚባለው የተቃዋሚ ፓርቲ። ስለዚህ በእያንዳንዱ በደንግ ፖሊሲ ሊሆን ይችላል፣ በግብርና ፖሊሲ ሊሆን ይችላል። በእያንዳንዱ በጥቃቅንና አነስተኛ እያሉ የሚያደነቅሩን የተለያዩ ብዙ ነገሮች አሉ በገዢው ፓርቲ ሚዲያ። ስለዚህ እነዛን ጉዳዮች ተንትኖ ችግራቸው ምንድን ነው፣ መፍትሄው ምን መሆን አለበት ነው እግር በእግር እየተከታተሉ የሀሳብ የበላይነት ሲይዙ ያየናቸው ናቸው። ፓርቲዎች ስንት ናቸው? አንድ የፓርቲ ሊቀመንበር ወይም ህዝብ ግንኙነት፣ ህዝብ የሚያውቀውን ነገር ጥሩ አድርጎ ከሽኖ ስላቀረበ ብቻ የፖለቲካ አመራር ነው ልንል አንችልም። እያንዳንዷን ነገር በሰላሙ ጊዜ ወይንም ደግሞ ሰላማዊ ሰልፍ ከሰላማዊ ሰልፍ ውጭ ባለው ጊዜ ቁጭ ብሎ ሀሳቦችን አንጥሮ አውጥቶ በሀሳብ መመከት የሚችልበት ብዙ ሰፊ ድል ያለበት ጊዜ ነው። ለምሳሌ ፕሪንት ሚዲያው ብዙ ነገሮች ቢጣበቡ የሶሻል ሚዲያ አለ። ያንን በአግባቡ ተጠቅመው ሀሳቦች እያንሸራሸሩ ነው? ያንን እያየን አይደለም። ይልቁንም ግለሰቦች በራሳቸው ተነሳሽነት ከፓርቲያቸው ያፈነገጠም ቢሆን ሀሳብ ሲያራምዱ፣ እነሱ ላይ እርምጃ ሲወሰድ በገዛ ፓርቲያቸው ነው እያየን ያለ ነው። እዚህ ጋር እንግዲህ የቀድሞ የህዝብ ግንኙነት የሰማይን መጥቀስ ይቻላል። ስለዚህ ለመፍትሄው ለመቅረብ እንድንችል መጀመሪያ በትክክል ራሳችንን ሳንሸው በግልጽ ያለውን ነገር ማየት መቻል አለብን። ቅድም ዶክተር መረራም ሲገልጹ እየታሰሩብን ነው፣ ግማሹም እየተሰደደ ነው እንጂ ለወጣቱን አልገፋንም ብለዋል። ያ መልካም ነገር ነው። ነገር ግን ወጣቱን በሀሳብ የበላይነት እንዲይዝ ማብቃት ላይ፣ ሌላው ሲታሰር ያንን ችቦ ተቀብለው የሚቀጥለውን ተተኪ ደግሞ ማፍራት ላይ ምን ያህል ርቀት ሄደውበታል? ምክንያቱም ትግሉ መታሰር መገደል ያለበት ነው። ስለዚህ ያ አለ ተብሎ ሊቆም ነው ወይ? ወይንስ ያም አለና ችቦውን የሚቀበል ሌላ ደግሞ እየተመረተ ወደፊት እንቀጥላለን ወይ? ስለዚህ ያንን በግልጽ መቻል አለብን እንጂ በምናውቀው እና በለመድ ነው አተናተን ብቻ መቀጠል የሚቻል አይመስለኝም። ዶክተር መረራ ባለፉት ዓመታት ተቃዋሚ የፖለቲካ ፓርቲዎች ሲመሰረቱ፣ ሲዋሃዱ፣ ሲበተኑ፣ እርስ በርስ ሲወነጃጀሉም ታይቷል። ያም ሆኖ በቀደሙት ዓመታት ጥቂቶችም ቢሆኑ የህዝብ ተወካዮች ምክር ቤት ውስጥ መቀመጫ ነበራቸው። በ2007 ዓመተ ምህረቱ ምርጫ ግን አንድም መቀመጫ አላገኙም። ለዚህ ያበቃን የቤት ስራችንን አለመስራታችን ነው ከሚሉት አንዱ እርስዎ ነዎት። እና ተቃዋሚዎች ምን ማድረግ ትችሉ ነበረ? ማድረግ የሚገባችሁንስ ለምን አላደረጋችሁም? አንደኛው የሰከነ ስራ የመስራቱ የተባበረ ስራ የመስራቱ አቅም ላይ የተመሰረተ ስራ የመስራቱ ላይ እነዚህ ሶስቱን ነገሮች መስራት ያለመቻላችን ነው። የአናንያን ብዙ ሀሳቦቹን የማልቀበለው ለኢትዮጵያ ፖለቲካዊ አንድ የኢትዮጵያ ገዢ ፓርቲ የመንግስትን ሀብትና ሰራዊቱን ደህንነቱን መዋቅሩ ሁሉንም ተጠቅሞ ህገወጥ ስራዎችን ጭምር እየሰራ እንዴት እንደሚቆጣጠራቸው እንዲሁም አንዳንዶቹ ህይወታቸውን ቤተሰቦቻቸውን በትልቅ አደጋ አጋልተው በእነዚህ አይነት ውስጥ ለመታገል መሞከራቸው መመዝገብ ሲገባቸው፣ ለተቀማጭ ሰማይ ቅርቡ ነው እንደሚባለው አይነት ነገር እንዳይሆን ነው ስጋቴ፣ አናናያነ ትንታኔ ማለቴ ነው። ስለዚህ ሁሉም ከሲቪል ማህበረሰብ እስከ ፖለቲካ ሀይሎች ወደ ተባበሬ ስግል ውስጥ መግባት አለባቸው። ኢንጂነር፣ ይልቃል የእርሶስ አስተያየት ምንድን ነው? አሁን ከአናንያ በፍጹም ማለስማማው እና እንደው ነገሮችንም አቅልሎ ያየው የሚመስለኝ ይሄ አማራጭ የመተንተን የሚባለው ነገር እኔ እንደው አናንያ ይሄን ሀሳብ እንደ ሀሳብን ባይወስደው በእርሻው ላይ፣ በኢንዱስትሪው ላይ፣ በውጭ ፖሊሲው ላይ፣ በአነስተኛ ጥቃቅን ላይ፣ በዚህ ላይ አማራጭ ሀሳብ አምጥቶ ተንትኖ ያንን ማቅረብ የሚችል ፓርቲ አለመኖሩ የሚለው የትግሉ ደረጃ ያን አለመሆኑ እንጂ በአሁኑ ጊዜ እንደዛ አይነት ነገር ራሱ ለየትኛውም ማለት ችግር እንዳልሆነ ነው የሚገባኝ። መደራጀት በማይቻልበት ሀገር ጠንካራ ድርጅት ይጠበቃል። አብሮ መስራት በማይቻልበት ሀገር አብሮ መስራትን። አሁን አናንያ ያለውን አስቸጋሪ ችግር፣ ይሄ ችግር ነው ካለ በሆነ ነገር ላይ ማለፍ አለብን እንደ ልሂቅ የሚለውን በጋራ ልስማማበታለሁ። ነገር ግን ይሄ ችግር አሁን ፖለቲካው አካባቢ ያሉ ሰዎች ችግር ብቻ ነው ብሎ ማሰብ ከተቻለ ነገሩን ማቃለል ነው። ነው ትልቅ አገራዊ ችግር ነው። በአንጻሩ መታሰር አለ፣ መሞት አለ በህይወት ጊዜን እዚህ ሁሉ ነገር ማሳለፍ አለ። ይህም ሁሉ ነገር እያደረገ አንድ ሰው የሚችለውን ማድረግ ስላልፈለገ ነው ብዬ ነው ያላሰበ የእውቀት ማለት ነው ብዬ ለማለት ያስበኛል። አጠቃላይ ግን በአስተሳሰቡ ላይ ያለ ችግር መሆኑን አውቆ፣ ያን ተገንዝቦ ወደፊት መራመድ አለበት። ይህን ለማድረግ ግን ችግሩ ምንድን ነው? አንደኛ ሁልጊዜ ችኩልነትና ረዥም ጊዜ ያለማሰብ ነገር አለ። አንድ ፓርቲ ተመስርቶ ቶሎ ብሎ ከሌሎች ፓርቲዎች ጋር ካልተዋሃደ ነው የሚባል ፓርቲ አቋቁሞም ደግሞ ሌሎች ሰዎች እኮ ሽማግሌ ሆኖ ኑ ተባበሩ ነው የእስከ ዛሬው መተባበር ለምንፈረሰ ድክመታችን ምን ነበር? ጥንካሬያችን ምንድን ነው? ለስንት ዓመትስ ነው ይሄን አቀደን የምንሰራው የሚለው በእርጋታ ለመስራት ችግር አለ። እነዛን ነገሮች ደግሞ በእርጋታ ለመስራት አንድ ፓርቲ ጊዜ በሚጠይቅበት ጊዜ ኢህአዴግ በዚህ ጎኑ ይገባበታል። የችኩልነትና የውጤት መጓጓት አለ። በዛ እየተጠለፈ ረዥም ርቀት ሳሄድ ይሄዳል። ስለዚህ አስቦ በትዕግስት መስራት ከኢትዮጵያ ተቃዋሚ ፓርቲዎች የሚቀረኝ ችግር ነው አናንያ በአሁኑ ጊዜ የተቃዋሚ ፓርቲዎች ይዞታና አቅማቸው እንዴት ነው የሚመዘነው ስለ ወደፊቱ እጣ ፈንታቸውስ ምን ማለት ይቻላል በተለይ ሀቀኛ ተቃዋሚ የሚባለው እየኮሰመነና በሂደት እየተነነ ያለ በቅርብ ጊዜ ውስጥም ህሉና የማናገኘው የአንድ ጊዜ ወይም የአንድ ወቅት ክስተት ሆኖ የሚያልፍ ነው ይመስለኝ በተረፈ ግን ያው ተለጣፊ የሚባሉት ከገዢው ፓርቲ ቀላ የሚሰፈርላቸው ያው እንዳሸን እየሰሉና እንደ አንድ የንግድ መስክም ጥሩ አማራጭ ሆኖ ለብዙ ሰዎች እንግዲህ የስራ እድል ከተባለ እየከፈተላቸው ያለ ጉዳይ ነው። እሱ እንደም ሞር እንግዲህ እንደ አሸን እየፈላ ሚሄድ ነው የሚመስለው በዚህ አይነት አቅጣጫ። ከዛ በተረፈ ግን ሰላማዊ ትብል ውስጥ ለውጥ እናመጣለን ብለው ላይ በፖለቲካ ፓርቲ አደረጃጀት ተደራጅተው ያሉ የለውጥ ፈላጊ ኃይሎች ወይም ደግሞ የነጻነት ፈላጊ ኃይሎች በዋናነት ይህንንም ዓላማቸውን ዳር ማድረስ ይችላሉ ወይ ምን ያህል ረቀው ከሚገዳደሩት ኃይል ተሽለው በእውቀትም ሆነ በሴራ በልጠው ያንን ሊደርሱ የሚያስቡትን ዓላማ ማድረስ ይችላሉ የሚለው ነው የሚወስ ናቸው። ያንን ደግሞ እስካሁን ሲያደርሱት አላየንም። ህዝቡንም ያን ያክል አስተባብሮና ህዝብ ውስጥ ሰርሶ መነቃነቅ የሚያስችል ክሬኤቲቭ የሆነ ወይ ሲከተሉ አላየንም። ይልቁንም ያው የተለመደውንና ያው የሆነውን ነገር በሌላ ስም የመድገም ሁኔታ ነው ያለው። ህዝብ ጋር ለመድረስ ምን ሲሰሩ ነበረ? ምንም እዚህ ጋር የነጻነት ጉዳይ የሚመጣው ከእውቀትም ጭምር ነው እንጂ በትግል ብቻ አይመጣም። ነፃነት ወይም ደግሞ ሰላማዊ ሰልፍ ላይ በጣም በብቃት በመንቀሳቀስ ብቻ ነፃነት አይመጣም። ነፃነት እንዲመጣ ከተፈለገ እያንዳንዱ ሰው ምን አይነት ፖሊሲ እየጎዳው እንደሆነ በትክክል በሚገባ ወይ ተተንትኖ ሊቀርብለት ይገባል። በዚህ ደረጃ እንደውም በአብዮቱ ዋዜማ የነበሩ የተማሪ ንቅናቄዎች ሊደነቁ ይገባል። የገበሬውን ችግር፣ የነጋዴውን፣ የተማሪውን፣ የተለያዩ የህብረተሰብ ክፍል የሙስሊሙን፣ የብሔሮችን ጥያቄ በማንሳት በደንብ የተተነተነ ጽሁፍ በማቅረብ እና ህብረተሰብ ውስጥ እንዲሰርጽ በማድረግ ትልቅ ስራ ሰርተዋል። ያንን ስራ የሰሩት ዴዲኬትድ የሆኑ ኮሚቴድ የሆኑ የፖለቲካ ኃይሎች ናቸው። ያንን አሁን መስራት ለምን አልተቻለም? ይህንን ነው ቆም ብሎ በትክክል ማሰብ የሚገባ። አሁን ባለው ተጨባጭ ሁኔታ እንደምናየው ሀቀኛ ተቃዋሚ የሚባለው ኃይል እየተዳከመ እና አደረጃጀትን ጅምር እንዲፈርስ እየተደረገ ለመፍረስ ደግሞ አጋላጭ ሁኔታዎችን ራሱም አመቻችቶ ለገዥው አካል እየሰጠ እና በዚያ ሂደት ወደኋላ እያፈገፈገ እንዳለ ነው የሚታየው። ስለዚህ ከህዝቡ ራሱ ከሚያደርገው እያንዳንዱ ሰው ከሚያደርገው ትግል በስተቀር ተስፋ የሚሆን ነገር እንደሌለ ነው የሚታየው። እንግዲህ ወደ መፍትሄው እንምጣና፣ እንግዲህ ወደፊት ምርጫ ይጠበቃል። ተቃዋሚዎች ለመጪው ምርጫ እራሳችሁን ለማዘጋጀት እና ተፎካካሪም ሆናችሁ ለመቅረብ ከወዲሁ ምን እያደረጋችሁ ነው? ከኢንጂነር ይልቃል ልጀምር። አሁን ስለ ምርጫ እና ስለ ምርጫ ፖለቲካ ነው ወይ የኢትዮጵያ ፖለቲካ የሚለው ራሱ ነው የቻለ ስለሆነ እኔ ለምርጫ ዝግጅት በሚመስል ነገር ጊዜን ማጥፋት የሚያስፈልግ አይመስለኝም። ከዛ ይልቅ አሁን ያለው የኢትዮጵያ ፖለቲካ ችግር ከፓርቲዎች ችግር በላይ ነው። የኢትዮጵያ የፖለቲካ ችግር እና ውስብስብነት አሁን ከተነጋገርነው በላይ እየረቀቀ መሆኑን ተገንዝበን ችግሩንም በሚገባ ተረድተን ችግሩን ከተረዳን ደግሞ የመፍትሄው ግማሽ አካል ስለሆነ በዛ መፍትሄ ላይ መሄድ አለብን። የሚላለኝ ከአስር አመት በፊት የምናወራው ፓርላማ የገቡ የተቃዋሚዎችን ቁጥር ነበረ። ከአምስት አመት በፊት የምናወራው ደግሞ ስለ አፋኝ ህጎች ነበረ። አሁን ደግሞ በየቀኑ ስለሚሞቱ ሰዎች ሆኗል የምናወራው። ስለዚህ ይሄ ሁኔታ የሚያሳየው አጠቃላይ የምርጫ ፖለቲካ የሚለው ከአእምሯችን እየጠፋ መሄዱን ነው። የሚረዳኝ አጠቃላይ ማህበራዊና ህዝባዊ ንቅናቄ ብቻ ነው ለኢትዮጵያ መልስ የሚሰጠው። ለዛ ግን ትከሻ ያለው የሚመራ ኃይል ለመውጣት ከፓርቲዎችም ከሲቪክ ማህበራትም ከጋዜጠኞችም ሽንጥን ጠበቅ አድርጎ መነሳት ያስፈልጋል የሚል እምነት አለኝ። ዶክተር መረራስ ምን ይላሉ? የዛሬ አምስት አመት፣ የዛሬ አራት አመት ምርጫ ይኖራል ምን ይኖራል የሚለው አሁን ባለበት ሁኔታ ለማሰብም ያስቸግራል። ለማለት የሚቻለው አሁን ያለንበት ሁኔታ ኢትዮጵያ እጅግ በጣም አደገኛ የሆነ መስቀለኛ መንገድ ላይ ናት። ምናልባት ኢህአዴግ ልቦና ገዝቶ መፍትሄዎቹን በፍትነት ከሀገሪቱ ዲሞክራሲያዊ ኃይሎች እና ከህዝቡ ጋር ጭንር ወርዶ ተወያይቶ መንገድ ለማስያዝ ካልሞኮሬ ነገር አብዛኛው ምዕራብ አርሲ፣ አምቦ፣ እኔ የተወለድኩበት የጉደር መስመር ወለጋ፣ ሀራራ አካባቢ ሁለተኛ ዙር የሚመስል የህዝብ እንቅስቃሴ ተቃውሞ እንደገና እየተነሳ ነው። ህዝቡ እኮ አሁን ብዙ አካባቢዎች የኢህአዴግ የሀያ አምስት አመት አመራት አገዛዝ በቃኝ እና አትቀልድብኝ ብሎ የሚሸኝበት እና እንትን ውስጥ ገብቷል እና ኢህአዴግም ቢሆን ወደ ብሔራዊ መግባባትና ብሔራዊ እርቅ እንዴት ይፈጠራል፣ ኢትዮጵያን እንዴት እንታደጋት፣ ዛሬ ያለችው ኢትዮጵያ እንዴት ትቀጥል፣ እንዴት ሰላምና መረጋጋት እንዲፈጠር፣ እንዴት መንግስትና ህዝብ በምን መንገድ አብሮ መኖር አለበት ወደሚለው እኔ ወደ ብሔራ የሀገር ሽማግሌዎች፣ ምሁራን፣ ጋዜጠኞች፣ ሁሉም ፖለቲካ የፖለቲካ ፓርቲዎችን ጨምሮ ኢትዮጵያን ለመታደግ ምን ማድረግ አለብን? ኢህአዴግ መሪዎች እንደሚያወሩት ሳይሆን ህዝብ ወደማፈልግ የስበስልቅ ፍጥን ልገባ የሚችልበት አጋጣሚዎች እየታዩ ነው። ስለዚህ እኔ ሀገራችንና ህዝቦቻችን እንዴት እንታደግ ወደሚለው ብሔራዊ እርቅና መጓባት እንዴት ይፈጠር እና ያንን ለመፍጠር ደግሞ ምን ሁሉም የራሱን አስተዋጽኦ የራሱን ድርሻ እንዴት ያዋ ማዋጣት አለበት ወደሚለው ክርክር ልትወዱልን እናንተም ጥሩ ነው ማለት ነው። የኢህአዴግ መሪዎች ግን ወደ ልቦናቸው ተመልሶ ይሄንን አስቸጋሪ ጊዜ ሀገሪቷን ወደ ብሔራዊ እርቅና ብሔራዊ መግባባት ቢመሩት ጥሩ ነው የሚል ምክር አለኝ። ከሰሞን አናኒያ ተቃዋሚ ፓርቲዎች በኢትዮጵያ የፖለቲካ እንቅስቃሴ ውስጥ ተገቢውን ድርሻቸውን እንዲያከናውኑና ኃላፊነታቸውንም በአግባቡ እንዲወጡ ምን መደረግ አለበት ትላለህ? የህዝቡን የለውጥ ፍላጎት ተገንዝበው በህዝቡ የለውጥ ፍላጎት ቁመና ልክ የተቃኘ የፖለቲካ መፍትሄ ይዘው ሊመጡና ኢህአዴግን በማስገደድም ጭምር ወደ ክብ ጠረጴዛው መጥቶ ህዝቦችን ከእልቂት የሚታደግ ሊመጣ ያለውን መጥፎ ነገር ሊያስቀር የሚችል አንዳች መላ እንዲመጣ የራሳቸውን አማራጭ ሀሳቦች ይዘው ሊቀርቡ ይገባል። በህብረተሰቡ ዘንድ ተደማጭነት ያላቸውን የፖለቲካ ኃይሎችንም የሃይማኖት መሪዎችንም ይብን የሀገር ሽማግሌዎች በህብረተሰቡ ደረጃ በቀበሌ ደረጃ ተሰሚነት ያላቸውን ተአማኒነት ያላቸውን ሰዎች ጭምር አቅፈው በዛ አይነት መልክ መጥተው ኢህአዴግን በማስገደድም ጭምር ወደ ድርድር እና ከዚህ ነገር የመውጫ መፍትሄ ማስመጣት የግዴታ ይኖርባቸዋል። በዛ ልክ ደግሞ አደረጃጀታቸውን እንደ አዲስ ፈትሸው በዛ ደረጃ መጥተው ህብረተሰቡን ወደ ተሻለ ነገር ሊመሩ ይገባል ነው የምልህ። ዶክተር መረራ ጉዲና ኢንጂነር ይልቃል ጌትነት፣ እንዲሁም ጋዜጠኛ አናኒያ ሶሪ በውይይቱ ጠቃሚ ሀሳቦችን ስላካፈላችሁን አመሰግናለሁ። ደህና ደሩ።